ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ 19 በ19በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልና አድማጮች እንደምናመሻችሁ። የዛሬ ሐሙስ ሚያዝያ 22 2008 ፕሮግራማችንን ይዘን ቀርበናል። የምሽቱ አስተናጋጆቻችሁ አዲሱ አበበና ቆንጂት ታየ ነን። ለምሽቱ ካሉን ዜናዎች መካከል በሽብር የተጠረጠሩ 33 ሰዎች ዛሬ ክስ ተመስርቶባቸዋል። ከአዲስ አበባ ዘገባ ይኖረናል። ሰመጉ ሰሞኑን ጋምቤላ ውስጥ በኢትዮጵያውያን ላይ የደረሰውን ጥቃት አወገዘ። መንግስት ቀደም ሲል አደጋው እንዳይደርስ መከላከል መቻል ነበረበት። በተለይም በአካባቢ ላይ የሚገኙትን ዜጎች ቀድሞ ትጥቅ በማስፈታቱ እና ለበአድ የተጋለጡ በመሆናቸው ነው አደጋው የደረሰው። አደጋውም ከደረሰ በኋላ እየተወሰደ ያለ ሁኔታ ላይ ትንሽ ኃላፊነቱን አልተወጣም ብለን ስለገመትን ነው ይህን መግለጫ ለመውጣት የተገደል ነው የሰመጉ ሊቀመንበር አቶ ብዙአየህ ወንድሙን ወን ድምጽ የሰማ ነው። በግጭቱ የቆሰሉ ሰዎች በቀይ መስቀል በሚታገዝ ሆስፒታል እየታከሙ መሆናቸውም ታውቋል። በምሽቱ ሁለቱም ዘገባዎች በአብይ ርዕስ ይቀርባሉ። በሁለተኛው አጋማሽ ከጉመሮው የሻይ ፋብሪካ በቂ ጥቅም አላገኘንም ሲሉ የአካባቢው ነዋሪዎች አማረሩ። ፋብሪካው እየሞከርክ ነው ይላል ዘገባም አለን። የኢትዮ ጃዝ ሙዚቃ ዝግጅት በአሜሪካ ኤምበሲ በሳምንታዊው ባህልና ማህበረሰብ ዝግጅት ቦታ ይዘነዋል። ይህን እንግዲህ ያሰማናችሁ ለቅምሻ ነው። ቀደም ሲል ቆንጅት እንዳለችው በባህል መድረክ ላይ ይቀርባል። ለኦርቶዶክስ ክርስትና እምነት ተከታዮች ዛሬ ጸሎተ ሐሙስ ነው። ነገም ስነ ስቅለት ነው። ስለ ስነ ስቅለት አጠር ያለ ዝግጅት ይኖረናል። መልካም ፕሮግራማችን ንጉሡ ታምረ ይመራልናል። በነገራችን ላይ እንኳን አደረሰሽ፣ እንኳን አብሮ አደረሰን። አድማጮቻችንም እንዲሁ ተሻማል። የኢትዮጵያው ፌዴራል አቃቤ ሕግ 33 ሰዎችን በሀገር ውስጥ የኦሮሞ ነጻነት ግንባርን የኦነግን ድርጅታዊ ህዋስ በመመስረት በመምራትና አባላት በመሆን የሽብር ወንጀል ፈጽመዋል ሲል በፌዴራል ከፍተኛው ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸዋል። ፍርድ ቤቱም ተከሳሾቹ መልስ እንዲሰጡ በማለት ተለዋጭ ቀጠሮ ሰጥቶ ተነስቷል። መለስካቸው አምሀ ዝርዝሩ ልኳል እና ሀብታሙ ሚልኬሳ በሚል የክስ መዝገብ አቃቢ ሕግ የመሠረተው ክስ እንደሚዘረዝረው ተከሳሾቹ የህብረተሰቡን ደህንነት አደጋ ላይ በመጣል ሕይወትን በማጥፋትና ንብረት በማውደም በመንግሥት ላይ ተጽዕኖ በመፍጠር ፖለቲካዊ ሥልጣን ለመያዝ የሚንቀሳቀሰውና በአገሪቱ ፓርላማ በአሸባሪነት በተፈረጀው የኦሮሞ ነፃነት ግንባር አባል በመሆን በሀገር ውስጥ የዚህ አሸባሪ ነው ያለውን የኦነግን ድርጅታዊ ህዋስ ቄሮ ብልሱማ በሚል ስያሜ የወጣቶች ክንፍ አደራጅተዋል ይላል። ተከሳሾቹ ይህን ሲያደርጉም የማርያም ጸበል ዕድር በሚል ሽፋን መሆኑንም ያብራራል። በተለይም አንደኛና ሁለተኛ ተከሳሾችን ማለትም አቶ ሀብታሙ ሚልኬሳንና ረዳት ሳጅን ጫላ ፈቃዱን በኦነግ ሽብር ድርጅት ውስጥ አባል በመሆንና በሀገር ውስጥ የሽብር ድርጅት ሴል ወይም ሐዋስ ቄሮ ብልሱማ በሚል መጠሪያ በማደራጀት በአመራርና በውሳኔ ሰጭነት ተሳትፈዋል ሲል ከሷቸዋል። የቀሩትን ሰላሳ አንድ ተከሳሾች ደግሞ አባል በመሆን ተሳትፎ ክስ የተመሠረተባቸው መሆኑን የክሱ ማመልከቻ ይዘረዝራል። ፍርድ ቤቱ ክሱን ለተከሳሾቹ በንባብ አሰምቶ እንዳበቃ መልስ እንዲሰጡ ጠይቋቸዋል። ተከሳሾቹም በጠበቃቸው አማካይነት መልስ ለመስጠት ተለዋጭ ቀጥሮ ጠይቀዋል። ፍርድ ቤቱ መልሳቸውን አዘጋጅተው እንዲመጡ ለግንቦት 24 ቀን 2008 ዓ ም ቀጥሯቸዋል። 33ቱ ተከሳሾች የመንግሥት ሠራተኞች፣ የፖሊስ አባላትና በግል ሥራ የሚተዳደሩ እንደሆኑ የክስ ማመልከቻው ይናገራል። አብዛኞቹ የአዲስ አበባ ከተማ የቦሌ ክፍለ ከተማና አካባቢው እንዲሁም የሰበታ ከተማ ነዋሪዎች እንደሆኑም ከዚሁ የክስ ማመልከቻ መረዳት ይቻላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በአንድ አንጋፋ የጸጥታ ጉዳዮች ተንታኝ መሰረት በሶማሊያ በቅርቡ ከእስላማዊ መንግስቱ ጽንፈኛ ቡድን ጋር ለመስራት ቃል የገባው የአልሸባብ ነውጠኛ ወደ ዋና ከተማዋ ሞቃዲሾ እየተንቀሳቀሱ ናቸው። በአሁኑ ወቅት ዋና ጽህፈት ቤቱን ሞቃዲሾ ያደረገውን የሶማሊያ የደህንነት ጥናት ተቋም የሚመሩት የቀድሞው ብሔራዊ ጸጥታ መኮንን ኮሎኔል አብዱላሂ አሊ ማአው ለአሜሪካ ድምፅ ሲናገሩ አንዳንድ የአልሻባብ አባላት በማዕከላዊ ጁባ ስለተሸነፉ ጥናት ለማካሄድ ወደ ሞቃዲሾና ኬንያ ድንበር እየገሰገሱ ነው ብለዋል። በመዋ ተጨማሪ መግለጫ መሰረት ሞቃዲሾ ለመሸሽ አመቺ ሆና የተመረጠችበት ምክንያት በከተማዋ ብዙ ሚሊዮን ዜጎች ስለሚኖሩና በቀላሉ ከህዝቡ ጋር መቀላቀል ስለሚቻል ነው። እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ሶማሊያ ውስጥ በዚህ ሳምንት የአፍሪካ የሰላም አስከባሪዎችን ኢላማ ያደረገውን ፍንዳታ ያደረስኩ እኔ ነኝ ሲል ኃላፊነት መውሰዱ አይዘነጋም። የአሚሶም ቃል አቀባይ ጆሴፍ ኪቤት ለአሜሪካ ድምፅ ሲያስረዱ ግን እስላማዊ መንግስቱ ከጥቃቱ ጀርባ ላይኖር ይችላል ብለዋል። አድማጮች፣ ዜናው የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ወደ ኢራቅ ተጉዘዋል። የምክትል ፕሬዚደንት ባይደን ጉዞ ዓላማ በኢራቅ ብሔራዊ አንድነትና በሽብርተኝነት ላይ በሚካሄደው ውጊያ ስለምታደርገው ትኩረትም ከመሪዎቿ ጋር ለመወያየት መሆኑ ታውቋል። ምክትል ፕሬዚደንቱ በተጨማሪም የኢራቅን የኢኮኖሚ መረጋጋት አስመልክቶ ዓለም አቀፉ ማህበረሰብ ስለሚያደርገው እገዛም እንደሚወያዩ ከጽህፈት ቤታቸው የወጣው መግለጫ አመልክቷል። ባይደን ኢራቅ እንደገቡ ከምክትል ጠቅላይ ሚኒስትሩ ሃይደር አል አባዲ ጋር መገናኘታቸው ታውቋል። ሚስተር ባይደን የነበሩበት አውሮፕላን ውስጥ የተሳፈሩና ማንነታቸው ያልተገለጸ አንድ የዩናይትድ ስቴትስ ከፍተኛ ባለስልጣን ኢራቅን በተመለከተ ምክትል ፕሬዚደንቱ ዋና የአስተዳደሩ ተጠሪ ናቸው ብለዋል። በሌላ በኩል የኢራቅ መንግስት ባግዳድ ውስጥ ያለውን የአልጀዚራ ቢሮ መዝጋቱ ተነገረ። የኢራቅ ኮሚኒኬሽንስ እና መገናኛ ብዙሀን ኮሚሽን ከትናንት ረቡ ጀምሮ ነው የአልጀዚራ ቢሮ እንዲዘጋ የወሰነው። አልጀዚራ በሽብርተኝነት ላይ ስለሚካሄድ ጦርነት እንደ ኤሮፓውያን አቆጣጠር በ2014 የተደነገገውን የሚዲያ ሕግ በተደጋጋሚ ጥሷል ስትል ኢራቅ ትከሳለች። የአልጀዚራ መገናኛ አውታር ግን የጣስኩት ህግ የለም ሲል ክሱን ያስተባብላል። ይልቁንም የመገናኛ አውታር መርሆን መሰረት በማድረግ እንደሚንቀሳቀስ ነው አልጀዚራ አክሎ ያስታወቀው። የመን ውስጥ አጥፍቶ ጠፊ ያደረሰው ፍንዳታ ቢያንስ ሁለት ሰዎችን አቆሰለ። በኤደኑ የደህንነት ባለስልጣን መኖሪያ ቤት አካባቢ የደረሰው ፍንዳታ በሹሙ ላይ ያነጣጠረ እንደነበርም ተገልጧል። ፍንዳታውን የጫነችው መኪና ከመፈንዳቱ አስቀድሞ ወታደሮች እንደ ሴት ለብሶ ብዙ የፍተሻ ኬላዎችን ባለፈ አጥፍቶ ጠፊ ላይ ተኩስ ከፍተው ነበረም ተብሏል። የኤደኑ የሴኩሪቲ ሹም ሻላህ ሻይየ ምንም አልሆኑም። መኖሪያ ቤታቸው አጠገብ ፍንዳታ ሲደርስ ግን ይሄ ሶስተኛ ጊዜ መሆኑ ነው። ሰሜን ኮሪያ ለሙከራ የተኮሰችው አንድ መለስተኛ ሚሳይል መክሸፉ ተነግሯል። ይህም ለሁለተኛ ጊዜ እንደሆነ ነው የተገለጸው ማንነታቸው ያልታወቀ ነገር ግን የፖሊስ መለዮ የለበሱ ታጣቂዎች ዛሬ ሐሙስ በምስራቃዊቷ የአፍጋኒስታን ከተማ ጃላላባድ ውስጥ አንዲት የውጭ ሀገር ዜጋ የሆኑ የረድኤት ሰራተኛ መጥለፋቸው ተሰምቷል። በመጨረሻም ሰሜን ኮሪያ ለሙከራ የተኮሰችው መለስተኛ ሚሳይል መክሸፉ ተነገረ። ይህም ለሁለተኛ ጊዜ መሆኑ ነው። የሰሜን ኮሪያ ሚሳይል መክሸፍ የተገለጠው የደቡብ ኮሪያ መከላከያ ሚኒስቴር ሐሙስ እንዳስታወቁት ይህ ያጋጠመው ፒዮንግያንግ በቀጣዩ ሳምንት ከፍተኛ የፓርቲ ስብሰባውን ለማድረግ በምትዘጋጅበት ዋዜማ ላይ መሆኑ ነው። ሰሜን ኮሪያ ምናልባት እስከ እስያና ፓሲፊክ ውቅያኖስ የወታደራዊ ጦር ሰፈር ሊደርስ የሚችለውን ትልቁንና አዲሱን ሚሳይሏን ልትተኩስ ትችላለች ሲል የደቡብ ኮሪያ መከላከያ ሚኒስቴር አመልክተዋል። ላይቤሪያዊው ታዋቂ የቀድሞ የእግር ኳስ ተጫዋች ወይ እንደ ኤሮፓውያን አቆጣጠር በመጪ 2017 ለሚካሄደው ፕሬዝደንታዊ ምርጫ ሊወዳደር መሆኑ ተሰማ። የተቃዋሚው የዲሞክራሲያዊ ለውጥ ኮንግረስ ፓርቲ አባል የሆነው ተጫዋቹ ዛሬ ሐሙስ የደጋፊዎቹን ፊርማ ያገኛል ተብሎ ይጠበቃል። እንደ ኤሮፓውያን አቆጣጠር በ2005 በተካሄደው ምርጫም ተወዳድሮ በፕሬዝደንት ኤለን ጆንሰን በመሸነፉ ሁለተኛ መውጣቱ የሚታወስ ነው። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጅ ይታይና አዲሱ አበበነን። በሁለተኛው አጋማሽ በሰሙነ ህማማት ግን በዓለ እግዚአብሔር እንዲውል መድኃኔዓለምን ቢሆን እመቤታችንን ብትውል ቅዱስ ሚካኤል ቢሆን ሌሎቹም ቢሆኑ በሰሙነ ህማማት ውስጥ በዓል ስለሌለ ስግደት አለ፣ ይሰገድባቸዋል። መጋቢ ብሉይ እዝራ ለገሰ የሊቃውንት ጉባኤ ሰብሳቢ ናቸው። ስለ ስግደት ጉዳይ ጠይቀናቸዋል፣ ወደኋላ ላይ እናቀርባለን። በነገራችን ላይ ለበዓለ ትንሣኤ ለቤተሰብ መልእክት በእኛ በኩል እንድትልኩም እንጋብዛችኋለን። ወደ ኋላ ላይ የምትልኩበትን አድራሻ ስልክ ቁጥሩንም ኢሜይሉንም እናስታውሳለን። አብራችሁን ቆዩ። አሁን የምሽቱ አብይ ርዕስ የሰብአዊ መብቶች ጉባኤ ሰመጉ ከሳምንት በፊት በጋምቤላ ብሔራዊ ክልላዊ መንግስት ውስጥ ከጎረቤት ሀገር መጡ የተባሉ ታጣቂዎች በኢትዮጵያውያን ላይ የፈጸሙትን አሰቃቂ ጥቃት በማውገዝ መግለጫ አውጥቷል። መንግስት ለሀገሪቱ ዜጎች በቂ ጥበቃ እንዲያደርግም አሳስቧል። መለስካቸው አምሃ ዝርዝሩ ልኳል። የቀድሞ የኢትዮጵያ ሰብአዊ መብቶች ጉባኤ የዛሬው ሰብአዊ መብቶች ጉባኤ ትናንት ባሰራጨው መግለጫ በጋምቤላ ክልል በኑዌር ዞን 13 ቀበሌዎች ውስጥ ከደቡብ ሱዳን የመጡ የተባሉ የታጠቁ የሙርሌ ጎሳ አባላት በኢትዮጵያውያን ላይ በፈጸሙት ጥቃት ከሁለት መቶ በላይ ዜጎች በጥይት መገደላቸውን ከአንድ መቶ በላይ በጥይት መቁሰላቸውን በርካታ ሴቶችና ሕፃናት ተጠልፈው መወሰዳቸውን ይገልጻል። ከሁለት ሺህ በላይ ከብቶችን መዘረፋቸውን ያስታውሳል። ሰመጉ በመቀጠልም ይህን አረመናዊ ጭፍጨፋ ደፋርና ህገወጥ ድርጊት በጥብቅ ያወግዛል ካለ በኋላ በዚህ ኢሰብአዊ ድርጊት ምክንያት ሕይወታቸውን ላጡ ዜጎች የተሰማውን ልባዊ ሀዘን እየገለጸ ለወዳጅ ዘመዶቻቸው መጽናናትን ተመኝቷል። ሰመጉ በዚህ መግለጫው መንግስት ለዜጎች ህይወትና ንብረት በቂ ጥበቃ እንዳላደረገም ጠቁሟል። ሰመጉ ይህን ለማለት ምን ማሳያ እንዳለው የድርጅቱን ሊቀመንበር አቶ ብዙ አየሁ ወንድሙን ጠይቄያቸው ነበረ መንግስት ቀደም ሲል አደጋው እንዳይደርስ መከላከል መቻል ነበረበት በተለይም በአካባቢ ላይ የሚገኙትን ዜጎች ቀድሞ ትጥቅ በማስፈታቱ እና ለበአድ የተጋለጡ በመሆናቸው ነው አደጋው የደረሰው አደጋውም ከደረሰ በኋላ እየተወሰደ ያለ ሁኔታ ላይ ትንሽ ኃላፊነቱን አልተወጣም ብለን ስለገመትን ነው ይህንን መግለጫ ለመውጣት የተገደል ነው እንደውም አሁን ትንሽ ተቀስ አድርገውታል ይህ አሰቃቂ ድርጊት ከመፈጸሙ በፊት የአካባቢ ነዋሪዎችና ባለስልጣናት የደረሰልንና ጥበቃ ይደረግልን ጥሪ አቅርበው እንደነበረ መግለጫቸውም ይናገራል። ይህ ጥሪ እንዴት ነበር የቀረበው? እነማን ነበር ያቀረቡት? የአካባቢው ህብረተሰብ፣ እንግዲህ እንደገለጸው አንደኛ፣ ቅድም እንዳልነው በአካባቢው ላይ አገር ዳር ድንበር የሚከባው ሀገር መከላከያ ሰራዊት በአካባቢው አልነበረም። ሁለተኛ፣ በአካባቢው የሚገኘው ህብረተሰብ ደግሞ ትጥቁን ቀደም ብሎ እንዲፈጣ ተደርጓል። የአንድ ሀገር ዳር ድንበር የሚከበረው በመከላከያ ሰራዊት ብቻ ሳይሆን ሀገሪቱም ዜጎች ነው። በተለይም ጠረፍ ላይ የሚኖሩ ዜጎች የሀገርን ዳር ድንበር እንዲያስከብሩ የተደረገሩት ከዛሬ የሚኖረው ይህንን እንዳይሆኑ እንግዲህ ለአደጋ ተጋልጦ ነበረ። እየተደጋገመ ለተከታታይ ሀያ ቀናት እና ከዛም በላይ እየገቡ አደጋ ድረሱ ነበረ። በእለቱም አደጋው የደረሰው ለረጅም ሰዓታት ነው ድረሱልን የሚል ጥሪ አቅርቡ እንደነበረ ነው። ቢያንስ መከላከያ ሰራዊት ከአካባቢው ላይ ደርሶ ሁኔታውን ለማዳን ከአንድ ሰዓትና ከሁለት ሰዓት በላይ አይፈጅም ነበር የሚል ነው አካባቢው የሚናገረው። ግን በወቅቱ ሊደርሱላቸው አለመቻሉ ያን ያሉ ጭፍጨፋ መደረጉን በመነሳት ነው እንግዲህ አካባቢ ህብረተሰቡ ጥሪ አድርገን አልደረሱልን የሚል ቅሬታቸውን ያሰሙት። የታገቱት ህጻናት እና ሴቶችም እንዲሁ በአሁኑ ጊዜ ስቃይ እየተፈጸመባቸው እንደሆነም መግለጫ ይጠቁሟል። በዚህ ላይ ተጨማሪ ማስረጃ ማብራሪያ ሊሰጡ ይችላሉ። እንግዲህ ከተለያዩ ሚዲያዎች እና ከውጭ ሰብአዊ መብት ድርጅቶች እንዲሁም አንድ ክርስቲያናዊ ከሆነ ድርጅት በጎ አድራጎት ድርጅት የወጣው መግለጫ እንደሚደርሰው በመጥፎ ሁኔታ ላይ መኖራቸውን የሚገልጽ ነገር ነው፣ መግለጫ ያወጣው። በእኛ በኩል በአካል አግኝተን ይህንን ሊያስረዳ የሚችል ሰው ባይኖርም መንግስትም ረጅም ጊዜ የቆዩ ስለሆነ አሁን በጥሩ ሁኔታ ላይ ያሉ አይመስለንም። በጣም መጥፎ ሁኔታ ላይ ያለው ብለን ነው እንግዲህ ስር ነው። በጣም አመሰግናለሁ አቶ ብዛዩ። እሺ እኔም አመሰግናለሁ፣ መልስካቸውን እናመሰግናለን። በቅርቡ በደቡብ ሱዳን ድንበር አካባቢ በነበረው ግጭት የቆሰሉ ሰዎች በዓለም አቀፍ ቀይ መስቀል በሚደገፍ ሆስፒታል እየታከሙ መሆኑ ተገልጧል። የአሜሪካ ድምፅ ያነጋገራቸው የዓለም አቀፉ ኮሚቴ የምስራቅ አፍሪካ ቃል አቀባይ ይዞ እስክንድር ፍሬው የላከው ዘገባ ዝርዝሩን ያቀርባል። ዓለም አቀፉ የቀይ መስቀል ኮሚቴ አይሲአርሲ ዛሬ ባወጣው መግለጫ እንዳለው ደቡብ ሱዳን ማይወት የሚገኘው ሆስፒታል በኢትዮጵያና ደቡብ ሱዳን ድንበር በተፈጠረው ግጭት ጉዳት የደረሰባቸውን እያከመ ነው። ናይሮቢ ስልክ በመደወል ያነጋገርኳቸው የኮሚቴው የምስራቅ አፍሪካ ቃል አቀባይ ጄሰን ስትራዚዮስ ከታካሚዎቹ መሃል ሴቶችና ሕጻናትም እንደሚገኙ ተናግረዋል። በቅርቡ ከነበረው የደቡብ ሱዳንና የኢትዮጵያ ድንበር ሁከት በኋላ በዓለም አቀፉ ቀይ መስቀል ኮሚቴ የሚደረገውና በደቡብ ሱዳን ማዮት የሚገኘው ሆስፒታል በርካታ ህሙማንን ተቀብሎ እያስታመም ነው። አብዛኞቹም ታካሚዎች በጥይት የቆሰሉ ናቸው። ወንዶች፣ ሴቶችና ሕፃናት ይገኙባቸዋል። ከዚያም ሁከት በኋላ የመጡ ቁጥራቸው ወደ አርባ የሚደርስ ሰዎችን እያከምን እንገኛለን። ሆስፒታሉ የሚገኘው ከጋምቤላ 20 ኪሎ ሜትር ርቀት ላይ ደቡብ ሱዳን ውስጥ ነው። ታካሚዎቹ የየትኛው አገር ዜጎች እንደሆኑ የጠየቅኳቸው ቃል አቀባዩ ግን ያንን ማረጋገጥ እንደማይችሉ ጠቁመዋል። ያን ልነግርህ ብችል ደስ ባለኝ። በእውነቱ የማን አገር ዜጎች እንደሆኑ አላውቅም። እየደበቅኩህ አይደለም፣ ስለማላውቅ ነው። ያንን ዝርዝር አልጠየቅኩም፣ ስለዚህ አሁን አላውቅም። ወደፊት መረጃውን አገኝ ይሆናል። በዚህ ሰዓት ግን አላውቀውም። ከደቡብ ሱዳን የመጡ የሙርሌ ጎሳ ታጣቂዎች በጋምቤላ ክልል ኖዌር ዞን በሚገኙ ወረዳዎች በፈጸሙት ጥቃት ከሁለት መቶ በላይ ሰዎች መገደላቸው፣ 125 ሕጻናትም ተጠልፈው መወሰዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለመጽሔት ክፍለ ጊዜ ወደ ያዝነው ዘገባ እናልፋለን። ሶማሊያ ላይ ያተኩራል። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን ሶማሊያ ውስጥ ለመጀመሪያ ጊዜ በያዝነው ሳምንት መግቢያ ላይ ጥቃት ያደረስኩኝ እኔ ነኝ ሲል ኃላፊነት ወስዷል። ይህ በእንዲህ እንዳለ ሶማሊያ በያዝነው የአውሮፓውያኑ አመት ማብቂያ ላይ ምርጫዎችን ለማካሄድ ከፍተኛ ዝግጅት ላይ ባለችበት በአሁኑ ወቅት የአልሸባብ ነውጠኞች የሚያደርሱትን ጥቃት ጨምረዋል። ባልደረባችን ሄንሪ ሪጅዌል ከለንደን ያደረሰን ዘገባ ሀገሪቱ ከ25 ዓመታት ቀውስ በኋላ ጸጥታ ለማስፈን የሚያስችል የጦር ኃይል ማደራጀት ባለመቻሏ ምክንያት ምዕራባውያን ደጋፊዎቿ ተሰላችተዋል ይላል። ዘገባውን ሰሎሞን ክፍሌ ያቀርባል። የሶማሊያ ባለሥልጣናት ነውጠኞችን ወደኋላ እንዲያፈገፍጉ በማድረግ ረገድ ከፍተኛ ስኬት ከተገኘ ከበርካታ ዓመታት በኋላ አሁን የአልሻባብ ተዋጊዎች ዳግም እንዳያንሰራሩ ለማድረግ እርምጃ እየወሰዱ መሆናቸውን ይናገራሉ። አብዲ ሐኪም መሐሙድ ሐጂ ፋኪ እንደ አውሮፓውያን ዘመን አቆጣጠር እስከ 2014 ዓ ም ድረስ የሀገሪቱ መከላከያ ሚኒስትር ሆነው አገልግለዋል። እንዲህ ይላሉ። አልሻባብ የማጥቃት ስልቱን ከፊት ለፊት ውጊያ ወደ ጦር ሰፈሮችና ሲቪሎችን ኢላማ ወደ ማድረግ ላይ አዞረዋል። ፊቱን የመለሰው በሆቴሎች ላይም ጥቃት ለማድረስ ነው። አልሻባብ ያን በማድረግ የሲቪሉን ማኅበረሰብ ማሸበር ይፈልጋል። ጥቃቶቹ ባለፉት ሳምንታት የደረሱትን የአጥፍቶ መጥፋትም ይጨምራሉ። በእነዚያ የአጥፍቶ ጥፋት ጥቃቶች ዋና ከተማዋ ሞቃዲሾ ውስጥ ኢላማ የተደረጉትም ከፍተኛ የመንግሥት ባለሥልጣናት መሆናቸው ይታወቃል። በብሪታንያው ንጉሣዊ የኅብረት አገልግሎት ተቋም ተንታኟ ካቲ ሃይንላይን የሚሉት አልሻባብ ሶማሊያ ውስጥ የተቆጣጠረውን ሰፊ ግዛት ካጣ በኋላ እጁን በመላው ምስራቅ አፍሪካ አካባቢዎች ዘርግቷል ነው። ለምሳሌ በኬንያ እይታው በከፍተኛ ደረጃ መጨመሩን እንገነዘባለን። በዚያ ከፍተኛ የተዋጊዎች ምልመላ እና የገንዘብ ማሰባሰቢያ ዝግጅቶች ያካሂዳል። ኬንያ በቅርቡ በጋሪሳ ዩኒቨርስቲዋ ላይ የደረሰውን ጥቃት አንደኛ ዓመት መታሰቢያ አክብራለች። የአልሻባብ ጠመንጃ አንጋቾች ያኔ በዩኒቨርስቲው ላይ ባደረሱት ጥቃት 148 ሰዎችን መግደላቸው አይዘነጋም። ኬንያ አሚሶም በመባል ለሚታወቀው ለአፍሪካ ሕብረት የሰላም አስከባሪ ኃይሎች ከፍተኛ ቁጥር ያላቸውን ወታደሮቿን የመደበች አገር መሆኗ ይታወቃል። የሶማሊያ ባለሥልጣናት ሲናገሩ የአሚሶም ኃይሎች መጀመሪያው ላይ የአልሻባብ ነውጠኞችን ከያዟቸው ስፋት ያላቸው ግዛቶች ገፍተው ቢያስወጡም ካለፈው ዓመት ወዲህ ግን በአብዛኛው በየጦር ሰፈሮቻቸው ተገድበው ይገኛሉ ብለዋል። እንደገና ተንታኛው ካቲ ሃይንላይን፣ አሚሶም አስለቅቆ በተቆጣጠራቸው ግዛቶች ተደራጅቶ ለመቆየት ችግሮች አሉበት። በሶማሊያ በተለይ የእያንዳንዱ ወታደሮች ያዋጣውን አገር ፍላጎቶች ምን እንደሆነ ለመረዳት በጣም አስቸጋሪ ነው። እርስ በርስ የመጠራጠር ሁኔታ አለ። ወታደሮቹ በዚያች አገር ዘመቻ የሚያካሂዱት ለሶማሊያ በጎ አስበው ላይሆን ይችላል። ዩናይትድ ስቴትስን ጨምሮ ደግሞ የሶማሊያ ምዕራባውያን ደጋፊዎች እስካሁን ለሶማሊያ መንግሥት ወታደሮች በሚገባ ደሞዝ ሲከፍሉ ቆይተዋል። የአውሮፓ ኅብረት በቅርቡ ግን የአሚሶምን ወርሃዊ ክፍያ አቋርጧል። ያ የምዕራባውያን ድጋፍ መቀጠል ለሶማሊያ ቁልፍ መሆኑን የቀድሞ መከላከያ ሚኒስትር አብዲ ሐኪም መሐመድ ሀጂ ፋኪ ያስረዳሉ። የአሚሶም ወታደሮች የዓለም አቀፉን ሕብረተሰብ ድጋፍ ይሻሉ። ምክንያቱም የሶማሊያ መንግሥት በአሁኑ ጊዜ ለወታደሮቹ ደሞዝ ለመክፈልና ለማስታጠቅ በሚችልበት ደረጃ ላይ ስለማይገኝ ነው። ሌላው አስፈላጊ ጉዳይ በሶማሊያ ብሔራዊ ጦር ላይ የተጣለው የጦር መሳሪያ አቀባ መነሳት አለበት። ዩናይትድ ስቴትስ እንደሚታወቀው በአልሻባብ ነውጠኞች ላይ በርካታ ተከታታይ የድሮን ጥቃቶችን አድርሳለች። የሶማሊያ መንግሥትም የዩናይትድ ስቴትስን ጣልቃ መግባት አመስግኖ በሀገሪቱ በዚህ ዓመት መጨረሻ ምርጫዎች ከመካሄዳቸው በፊት አሸባሪው ቡድን ሥጋት ጋርጧል ሲሉ አስጠንቅቀዋል። የዜናና የዘገባዎች ክፍለ ጊዜ አጠናቀናል። ወደ ሁለተኛው አጋማሽ ከማምራታችን በፊት ለየት ለየት ያለ ዝግጅት ይኖረናል። አብራችሁን ቆዩ። የኢየሱስ ክርስቶስ ትንሣኤ በዓል ተቃርቧል። እሁድ ነው። ዛሬ ጸሎተ ሐሙስ አዲሱ አግዘኝ ነገ ስነ ስቅለት ነው። ስለ ስግደት ቀደም ሲል ያነጋግርናቸውን ሊቅ ባጭሩ አሰምተናችኋል። አዲሱን ያነጋገራቸው እኔም በአቅሜ ለሰሞነ ሕማማት የሚሆን ዜማ መርጫ፣ ዘማሪ ዲያቆን ትዝታው ሳሙኤል፣ ክብር ተመስገን ዘለሰኛ i oh, no. አዲሱ ቀደም ሲል በአጭሩ ወደ አሰማናቸው ድምጻቸውን ወደ አሰማ ናቸው፣ እንግዳ እንለፍ አዎ፣ መጋቤ ብሉይ እዝራ ለገሰ ይባላሉ። የሊቃውንት ጉባኤ ሰብሳቢ ምክትል ናቸው። ዋና ሰብሳቢ ሊቀ ጳጳሱ ናቸው፣ ግን እሳቸው ናቸው ስሳሆን የሚመሩት እና በስለ ስግደት አንዳንድ ገለጣ ካደረጉልኝ በኋላ ወደ ሰሞነ ህማማት እንድናተኩል ፈለግኩ እና ሰሞነ ህማማት ጊዜ የስግደቱ ሁኔታ ምን ይመስላል እስቲ እንደው ዘርዘር አድርገው ይንገሩን ብያቸዋለሁ። ከዛ ስለ አርቡ ስለነገው ይነግሩናል። ስግደት ስንል እንግዲህ አሁን እንደሚያውቁት ሰሞነ ሕማማት ነው ይህን የያዝኑ ሳምንትና በተለይ በዚህ በሰሞነ ሕማማቱ ለየት ያለ የስግደት ስነ ስርዓት ይኖራል። ከሌላው ጊዜ የበለጠ ቁጥሩም ከፍ ያለ የመሰለ እንደ አርብ ከመድረሳችን በፊት ማለት ነው። ሰሞኑ ሕማማት ራሱን የቻለ ልዩ በዓል ነው። ለምሳሌ አሁን ከተሰኘው ጀምሮ እስከ አርብ ድረስ ስግደቱ ከሌሊቱ አስራ አንድ ጀምሮ አስራ አንድ አለ አርባ አንድ ጊዜ ነው የሚሰገደው። አስራ አንድ ሰዓት አርባ አንድ ጊዜ ትሰግዳለች። ከሌሊቱ አስራ አንድ ጀምሮ እስከ ቀኑ አስራ አንድ ድረስ አርባ አንድ አርባ አንድ ጊዜ ክል ሁሌም ሰሙነ ሕማማት ከሌሎቹ ቀናት በተለየ ማለት ነው። በተለየች የሰሙነ ሕማማት ግን ምን ጊዜም ቢሆን አንደኛ የአምስት ሺህ አምስት መቶ ዘመን የነበረውን መከራውን በማስታወስ ሁለተኛ ደረጃ ደግሞ የአምስት ሺህ አምስት መቶ ዘመን የነበረውን መከራ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው ና እኛን ለማዳን የከፈለውን ጸዋተ መከራ፣ ስለ እኛ ምራቅ እንደተተፋበት፣ ስለ እኛ እንደተንገላታ፣ ስለ እኛ ከሊቶስጥራ እስከ ቀራን ህይወት ድረስ የደረሰበትን መ ተከራ ለማስታወስ ስትል ብሔራዊት ኦርቶዶክስ ተዋህዶ ቤተ ክርስቲያን ሁልጊዜ ሰሙነ ሕማማት በተለየ መልኩ ማለት ነው። በተለየ መልኩ አሰጋገዱም እንደዛው። አዎ፣ አዎ ስግደት መጣል በተለየ ነው። እንግዲህ ስለ ሰሞነ ሕማማት ስግደስ ስናወሳ አባታችን የማይሰገድባቸው ቀናት አሉ ይባላል። እርሶም ጠቃቅሰዋል። የግዝት ቀናት አሉ እንዳይሰገድ የታዘዘበት ምክንያቱ የራሳቸው ምክንያት አለ። ካነሷቸው በዓላት አንዱ የእመቤታችን ነው። የዘንድሮ ደግሞ ስቅለት የእመቤታችን ልደት በ21 ውሏል አርብ ቀን። የኢትዮጵያ ቤተክርስቲያን ቀኖና ምንድን ነው? በዚህ ላይ ያለው ህግ ሰሞነ ሕማማት እንደ አንድ ቀን ነው የሚቆጠሩት። ከሰኞ እስከ አርብ ያለው ቀን አምስቱን ቀን እንደ አንድ ቀን ነው የምንቆጥራቸው በበዓል ህማማት ውስጥ እንደ አንድ ቀን ከቆጠርናቸው ስድስት ሰዓት በኋላ አይሰገድም፣ ጠዋት አይሰገድም ይሰገዳል የሚባል ነገር ስለሌለ እንደ አንድ ቀን ስለምንቆጥራቸው በህማማት ውስጥ የግዝት በዓላትም ቢሆን ምክንያቱም በህማማት ውስጥ በዓል ስለሌለ የማይሰገድበት ቀን የለም። የግዝት በዓላቱ በዚህ በሰሞነ ህማማት ቢውሉም ቢውሉም ይሰገድ ይሰገድባቸዋል። ምክንያቱም በህማማት ውስጥ በዓል የለም በዓል የለም። ስለዚህ አርብ እመቤታችን ነች እንግዲህ ወደር ንምጠላንም ሀይ አንድ ነው ቀኑ። የለም ነው የምንለው እንደው ግልጽ ለማድረግ የለም፣ የለም። ኢትዮጵያዊ በተለይ የአብነት መምህራን መሆኑ ካህናቶ፣ ዲያቆናቶ፣ ሰዎች እንድደረደሉን የምንፈልገው አሁን የምንሰጠው ሀሳብ የጉባኤው ሀሳብ ነው፣ የግሌ አይደለም። በጉባኤው ደረጃ ተነጋግረንበት ነው ማለት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አራት ዓይናው በሆኑት በብፁዕ አቡነ እንድርያስ የሚመራ ጉባኤ ነው ሊቃንቱ ጉባኤ ስለዚህ አሁን የምናገረው የምሰጠው ሀሳብ የግሌ የመጋቢ ብሉ እዝራ ሳይሆን የሊቃውንተ ቤተክርስቲያን ቤተክርስቲያኒቷ የወከለቻቸው የሊቃውንቱ ሀሳብ ነው አሁን የምሰጠው ሀሳብ እና ስለዚህ አሁን የምሰጠው ሀሳብ የቤተክርስቲያኒቷ ተደርጎ ነው መወሰድ ያለበት። ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እንግዲህ ልማዶችን አደለም ማየት ያለብን መጽሐፍም ምን ይላል ብታነገስታችን ይላል። መጽሐፍቶቻችን፣ የዜማ ባህሎቻችን ምን ይመስላሉ ነው ትልቁ ነገር ልነጋገርባቸው የሚገባ አሁን እነ ቤታችን ቅድም እንደተናገርኩት በርእሳችን እንዳነሳ ነው ሀያ አንደኛው ቀን ምንጊዜም ቢሆን አይሰገድም እመቤታችን ቃል ነገር ግን በሰሙነ ሕማማት ግን ባለ እግዚአብሔርም ቢውል መድኃኔዓለምም ቢሆን እመቤታችንም ብትውል ቅዱስ ሚካኤልም ቢሆን ሌሎችም ቢሆኑ በሰሙነ ሕማማት ውስጥ በዓል ስለሌለ ስግደት አለ፣ ስግደት አለ፣ ይሰገድባቸዋል። የእመቤታችን በዓል የግዝት በዓል ቢሆንም ከህማማት ሲውል ግን በዓል አይሆንም። በዓልነት የለም፣ አይሆንም። ስለዚህ በህማማት ውስጥ በዓል ስለሌለ በበዓል መልኩ ስለ እመቤታችን የሚዘመሩ መዝሙራትን ስለሌለሽ የሚዘመሩት መዝሙራትን ጠቅሎ ምንድን ነው የሚለው በሰሙነ ሕማማት በስግደት ጸሎቱን በመጸለይ ንባባትን በማድረስ ያክብሯቸው ይላል፣ ድጓው ራሱ እንግዲህ የተፈጸመለ ያስፈጸሚ ክፍሉ ሌላ ጉዳይ ሆኖ፣ የምንነጋገረው ግን ቀኑ ነው። የምንነጋገረው ሌላ ነገ፣ አሁን የስቅለትና የእመቤታችን በዓላት አብረጉለዋል፣ ምን ይሁን ምንድነው የምትለው ቤተክርስቲያን ሲባል ለምሳሌ አሁን በዮሐንስ ወንጌል ምዕራፍ አስራ ዘጠኝ የእግዚአብሔር ቃል ስናነብ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል እየተንገላታ ተሰቅሎ ያንን ሁሉ መከራ እየደረሰበት ጽዋተ መከራ ሲደርስበት የጌታችንና የመድኃኒታችን የኢየሱስ ክርስቶስ እናት እመብርሃን ቅድስተ ቅዱሳን ድንግል ማርያም ከእግረ ስር ገሰሩ በመስቀል ቁማ የሚያጽናናት አልነበረም። አይዞሽ የሚልም የሚያበረታታትም አይዞሽ ብሎ የሚያጽናናትን በሌለበት ሰዓት እሷም ራሷን ስትንገላታ መከራዋን ስታይ ስትወድቅ ስትነሳ የዋለችው ያዋለችው እና እንዲያውም ነገ አጋጣሚውም ጥሩ ሆኖ የእመቤታችንን የስቅለትም ቀን አብረው ስለዋለ እንዲያውም በልዩ መልኩ የእመቤታችንን መከራም እያሰብን የልጇንም ጭምር እንግልትም እያሰብን አብረን በመክበራችን የልጇም ቸርነት የእሷ አማላጅነት እንዲያውም በልዩ መልኩ የምናስታውሰው ቀን የሆነው እንዲያ አንድ ስግድም ሳይሆን ማድረግ ያለብን እየሰገድን ክብሯንም ጭምር እያነሳን ክብሯንም ጭምር አልተቀነሰባትም። ሞቁ ስለሰገድን የልጅ የድንግል ማርያም ክብር ተቀነሰ ማለት አይደለም። ሲኖዶሱ እንዲህ አይነቱን ነገር በውሳኔ መልክ ማሳለፍ ሲገባ ብዙ የሚያከራክሩ አሉ። በኢትዮጵያ ቤተክርስቲያን እንደሚያውቁት ጾምን በተመለከተ አሁን ስግደትን በተመለከተ የበዓል አከባበር አሁን ለምሳሌ አንዳንድ ቦታ መጋቢት መድኃኔዓለምን ማከብሩ አሉ አይቻልም ተብሎ፣ ሌላ ቦታ ግን ታቦት ያወጣሉ፣ ከበሮ ይመታሉ፣ ያከብራሉ። ይሄ ሁሉ አንድ ወጥ የሆነ ውሳኔ የለም። በዚህ በስግደት በኩል የሲኖዶስ አባል የሆኑት ሊቀ ጳጳስ አይሰገድም፣ አስተብርኮ ብቻ ነው ማለት እንደው ዝም ብሎ ትንሽ በርከክነ ከአንገት ጎንበስ ነው እንጂ ስግደት የለም አሉ። እርስዎ ደግሞ የሊቃውንቱን ጉባኤ ተወክለው የቤተክርስቲያኒቷ ሕግ ይሄ ነው አሉ። እንዲህ አይነቱ ነገር ከላይ በሕግ መልክ ቢወጣ ብዙ ነገር ለምእመናን ግልጽ ይሆን ነበር። ሁለቱ ነገሮችን ልናንሳ ጌታ። አንደኛ በመቆርቆሮ በጣም ነው የማመሰግኖት። በእውነት በጣም እግዚአብሔር ዘሮን ባርክ። እግዚአብሔር እውነቴን ነው በመቆርቆሮ በጣም ነው የማደንቆት፣ በጣም ነው የማመሰግኖት። ነገር ግን ማንሳት ያለብን ህጎቿ ምን ይላል፣ ቀኖናዋ ምን ይላል። አሁን መምህራን መነጋገር ያለባቸው ሊቃውንቶቿ ምን ይላሉ፣ መምህራኖቿ ምን ይላሉ፣ ቀኖናዋ ምን ይላል ነው እንጂ አንዳንድ ጊዜ እኮ እንግዲህ መቼስ እየራሳችን የግል ፍላጎች ሊኖረን ይችላል። እዛ ውስጥ እኔ አሁን መግባት አልፈልግም። አጭሩ ግን አሁን የምለው ምንድን ነው፣ በአጭሩ ግን የሊቃውንት ጉባኤ አባላቱን ወኪል የሚናገረው ግን ነገ አርብ ይሰገዳል። በአጭሩ ይሰገዳል። ነገ መምህራኑ እንዳስተማሩን ለምሳሌ አሁን እኔ አሁን ጉሊያትን የተማርኩት ከገብረሰባሲ አራት ጓዊ መምህር ከነበሩት ከሊቁ ኬንዳ ገብረሰባሲ ነበር የተማርኩት። የእኛ መምህራችንም እንደውም አስታውሳለሁ፣ አንድ ወቅት ሰኞ የሰኞ ህማማቱ መጀመሪያ ባለ እግዚአብሔር፣ ወይም ነገርት ሀያል ውሎ የኔታ ነገ ይሰገዳል ወይ ብለን ስንጠይቃቸው ምንድን ነው ቀኑ ምንድን ነው አሉ። ባለ እግዚአብሔር እነ ማህሌት ተቆባለ አሉ። አንቆምም ካልቆም ከመስገድ አለብህ። ጥፋት ነው። ምክንያቱም በበዓል ህማማት፣ በበዓል በሶመን ህማማት ማህሌት ናቆም ከሆነ ካልቆም ምንድን ነው ይሰሩ ይሰግዳል ማለት ነው። ለምሳሌ ሚያዝያ ማርያም የሚያዝያ ሀያ አንድ ስቅለት ባይሆን ኑሮ ማህሌት ይቆም ነበረ። ስቅለት ስለሆነ በስቅለት ላይ ስለዋለች ግን ቅዳሴ የለም ማህሌት የሚል እስላላ ደግሞ የማይጸመጠለ እና ስግደት ነው። ምንድን ያስቀረው? እስመራ ደግሞ ምን አስቀረው? አቡን እንዳይቀኝ ምንድን ያስቀረው? በእነቤታችን ስም ቅኔ እንዳንቀኝ ምንድን ያስቀረው ስንል ስቅለት ስለዋለች ነው። በስቅለት ቀን አብረ ስለተደረበች ነው እና ትልቁ ነገር በዓል በሰሙን ህማማት ውስጥ በዓል የለም። ህማማት እራሱ ነው በዓል እንጂ ለተጨማሪ በዓል የለም። ስለዚህ የሊቃውንቱም ሀሳብ ነው፣ የሊቃውንቱም መልእክት ነው። ነገ ዓርብ እየሰገድን የእሷ አማላጅነትንም ጭምር እያነሳን ስትወድ ጭነት ስትነሳ የነበረው መከራዋንም ጭምር እያስታወስን ኃይል፣ ህሊላችንን ቀራን የሂደን የልጇን ቸርነት የእሷን አማላጅነት ስንጎነጠፍ የምንኖር ስንሰግን የምንኖረ እንደው ባጭሩ ስቅለት ይበልጥ የሚከበረው በስግደት ነው ነው የሚሉኝ፣ ህማማትም እንዲሁ። አዎ አዎ እግዚአብሔር ስ ክብር ተመስገን። እናመሰግናለን በጣም አዲሱ መጋቢ ብሎይን። በነገራችን ላይ አድማጮቻችን የትንሣኤ በዓል እንኳን አደረሳችሁ። መልእክቶቻችሁን ለወዳጅ ዘመድ እናደርሳለን በስልክ ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር ዘጠኝ ዘጠኝ አራት ሁለት ሁሌ እረሳችሁ እረስተህ እንደሆነ ብዬ ነው። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት በኢሜይል ነው እንጂ እኔ ከእናንተ ጋር ማልደዋወል ካላችሁ ደግሞ ሆርን አት ቪኦኤ ኒውስ ዳት ካም ብላችሁ ላኩልን። ዛሬና ነገ ነው መላክ ያለባቸው አይደለም። አዎ ዛሬና ነገ ቅዳሜን የሚጨምሩ ቁጥጥራቸው ውጭ ከሆነ እንግዲህ ሰለሞን ሰለሞን አባተ ብቻል እስከ ዛሬ ማታ ቢጨርሱ ብሏል። አንዳንዴ ስልክ የማያገኙ ሰዎች እንደምንም ከረፈደን ቢደውሉ እንደምንም ብሎ ይቀበላቸው። ነገም ተነጎዲያም እንግዲህ አው ላኩልን፣ እናደርሳለን። እኛ ለማንኛውም ወደ ሁለተኛው አጋማሽ እንዘልቃለን። አብራችሁን ቆዩ። የኢሉ ባቦር አሌ ወረዳ ነዋሪዎች በወረዳቸው ከሚገኘው ከጉመሮ ሻይ ፋብሪካ በቂ ጥቅም እያገኘን አይደለም ሲሉ ቅሬታቸውን ለአሜሪካ ድምፅ አሰምተዋል። ነዋሪዎቹ በተለይ ፋብሪካው የሰው ኃይል ሲቀጥር በቂ ዕድል ለአካባቢው ነዋሪዎች አይሰጥም ብለው ነው አቤቱታ ያሰሙት። ፋብሪካው ግን የነዋሪዎቹን ጥቅም ለማስጠበቅ እየሰራሁ ነኝ ሲል መልስ ሰጥቷል። የወረዳው የግብርና ቢሮ ኃላፊ አቶ ወርቃ አያናም የነዋሪዎቹ ቅሬታ እውነት መሆኑን አምነው ወደፊት ይህን ችግር ለመፍታት ግን የወረዳው አስተዳደር በእቅድ እየሰራ ነው ይላሉ። ገልሞ ዳዊት ከናይሮቢ ያጠናቀረው ዘገባ ዝርዝሩን ያቀርብልናል። በጉመሮሻ ፋብሪካ ዙሪያ የሚኖሩ የአለዲዱ ወረዳ ነዋሪዎች ከፋብሪካው የሚገባንን ጥቅም እያገኘን አይደለንም በማለት ያላቸውን ቅሬታ አሰምቷል ስማቸው እንዳይገለጽ የፈለጉ በፋብሪካው ዙሪያ ነዋሪዎች እንደሚሉት ፋብሪካው መጀመሪያ ሲቋቋም ከአካባቢው እንዲነሱ የተደረጉ አርሶ አደሮች ለመሬታቸው ምንም ካሳ አልተከፈላቸውም ከዚህም በተጨማሪ ፋብሪካው ሰራተኛ ሲቀጥር ለእኛ ለአካባቢው ነዋሪዎች በቂ እድል አይሰጥም በማለት ቅሬታ እንዳላቸው ይገልጻሉ ፋብሪካው መጀመሪያ ሲቋቋም ከቦታው ለተነሱ አርሶ አደሮች በቂ ካሳ ሳይሰጧቸው ነው ከመሬታቸው ያስነሷቸው። በሌላ በኩል ደግሞ የተማሩ የአካባቢው ወጣቶች በፋብሪካው ውስጥ የሚመጥናቸው ቦታ ላይ ተቀጥረው ተገቢ ደሞዝ እያገኙ አይደሉም። እኚህ የአካባቢው ወጣቶች እያሉ ከደቡብ አሊያም ከሰሜን ነው አምጥተው የሚቀጥሩት። ሌላ የአካባቢ ወጣት ሲናገር፣ በተለይ የአካባቢ አርሶ አደሮች ላሞችና ፍየሎች በፋብሪካው መሬት ክልል ውስጥ ሲገኙ ፋብሪካው ከባድ ቅጣት ይቀጣል። በዚህም የተነሳ ቤተሰቤ ከቦታው ለቋል ሲል ይናገራል። በቅርቡም በፋብሪካው ማሳ ላይ የእሳት ቃጠሎ ደርሶ ነበር። ሕዝቡ ባደረገው ስብሰባ ላይ ቅሬታ ቢያቀርብም ፋብሪካው ግን በቂ መልስ ሳይሰጠን እንዲሁ በቸልተኝነት አለፈ ሲል ይህ ወጣት ያስረዳል። አኑመ ደበለቴ ማቲን ኮ ደበለኔ ማናኖ ዋሻሽ ከንረ ቱሬ አፈላማ ከና ከፈሌ ከፈሌ እኔና ቤተሰቦቼ እዚህ ፋብሪካ አካባቢ ነበርን። የምንከፍለው ቅጣት ሲከብደን ቦታውን ለቀን ሄድን። የቤት እንስሳት ፍየሎችና በጎችን የመሳሰሉ አህዮች ወደ ፋብሪካው ማሳ ከገቡ የሚጣለው ቅጣት በጣም ከፍተኛ ነው። ቢያንስ ለአንድ አህያ እስከ አንድ መቶ ሃምሳ ብር የሚደርስ ክፍያ ነው የምንጠየቀው። ባለፈው በፋብሪካው ማሳ ላይ ባልታወቀ ሁኔታ የእሳት አደጋ ደርሶበት ነበር። በዚያም የተነሳ በተደረገው ስብሰባ የአካባቢው አርሶአደሮች ለወረዳው አስተዳደርና ለፋብሪካው ቅሬታ ቢያቀርቡም በስብሰባው ላይ የነበሩ የፋብሪካው ተወካዮች ግን እኛን የሚያስተዳድረን የፌዴራል መንግስት ነው የወረዳ አስተዳደር አይደለም ሲሉ ነው መልስ የሰጡን። በጊዜው ጥያቄ ያቀረቡ ሰዎችንም የደሞዝ ቅጣትና የተለያዩ እርምጃዎች እንዲወሰድባቸው ተደርጓል። የነዋሪዎቹን ቅሬታ አስመልክተን የፋብሪካውን ዋና ስራ አስፈጻሚ አቶ መሰረት ጥሩ ነተሰማን የጠየቀን ሲሆን እሳቸው እንደሚሉት ግን የቀረበው አቤቱታ የተጋነነ ነው። የአካባቢው አርሶ አደሮች ተጠቃሚ እንዲሆኑ በተቻለ መጠን በመስራት ላይ ነን ሲሉ አስረድተዋል። ምንድነው፣ አሁን እዚህ ጋር ከብቶች አሉ፣ አህዮች አሉ። እነዚህ ከብቶች እና አህዮች በቀጥታ ልማቱ ክልል ውስጥ ገብተው አይደለም መሰማራት ያለባቸው። ሆኖም እኛ ገንዘብ አስከፍለን ልማቱን ትርፋማ ለማድረግ አይደለም። ይሄ አሁን ልማቱ ውስጥ ደን አለ ሪዘርቭድ የሆነ ደብ። ስለዚህ ገበሬዎች ከብቶቻቸውን የሚያሰማሩት እዚህ ደን ውስጥ ነው። እንደገና ሻይ ውስጥም ከብቶች ይሰማራሉ። ሻይ ደግሞ ለተፈጥሮው ከየትኛውም እንስሳ ጋር ንክኪ እንዲኖረው አይፈቀድም። ምክንያቱም ከጥራቱ ጋር ተያይዞ ነው። የዚህ የሬንፎሬስት አላያንስ ሰርቲፊኬሽን በየዓመቱ እናገኛለን። እሱ ይከለክላል። ስለዚህ ከብቶቻችሁን ጠብቁ፣ ፈረሶቻችሁንም አህዮቻችሁንም ጠብቁ ብለን ማስታወቂያ ሁሉ እየለጠፍን ነው የምንነግረው። እንግዲህ ይህን ሁሉ አድርገን እንዲሲሉ ሲሉ ምናልባት አንድ ከብት ላይ እስከ ሀያ አምስት ብር እንዲጠጡ ይደረጋል። በሰዋይል ቅጥር ዙሪያ የነዋሪዎቹን ሰሞታ ግን ስራ አስኪያጁ አስተባብለዋል። በቅርቡ በፋብሪካው ማሳ ላይ ደርሶ ነበር የተባለው የእሳት አደጋ ምናልባት እየተነሳ ካለው የሕዝብ ቅሬታ ጋር እያያዛል ወይ ብለን የወረዳውን ምክትል አስተዳደር አቶ ወራቃ አያናን ስንጠይቅ ጉዳዩ እስካሁን በፖሊስ እጅ ነው ብለዋል። ወደፊትም የአካባቢ ወጣቶች በፋብሪካ ውስጥ ተቀጥረው በይበልጥ ተጠቃሚ እንዲሆኑ ወረዳው ከፋብሪካ ጋር እየሰራ መሆኑንም አክለው ተናግረዋል። የጉመሮ ሻይ ልማት ድርጅት በሚድሮክ ኢትዮጵያ ግሩፕ የሚተዳደር የግሌ ሻይ ፋብሪካ ሲሆን በዊክሊክስ የተለቀቀው መረጃ እንደሚያመለክተው ሚድሮክ ኢትዮጵያ ግሩፕ በ24 ሚሊዮን ዶላር ነው ከኢትዮጵያ መንግስት የገዛው። ለአሜሪካ ድምጽ ልሙዳዊ ከናይሮቢ በመቀጠል ባህልና ማህበረሰብ ይቀርባል። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በየዓመቱ በሚያዚያ ወር የሚከበረውን የአሜሪካ የጃዝ ወር ለወሎ ዩኒቨርሲቲ ተማሪዎች ባቀረበው ሙዚቃ ድግስ አድምቆታል። ቀደም ሲልም ለቅምሻ አቅርበናል። በኤምባሲው የባህል ክፍል ኃላፊ ሊዮናርድ ደስ ጃዝ በርካታ ነገሮችን ለሚጋሩት የዩናይትድ ስቴትስ ትክክለኛ ድልድይ ነው ብለዋል። ከዩኒቨርስቲው የሙዚቃ ተማሪዎች አንዳንዶቹ ለአሜሪካ ድምፅ ሲናገሩ ኤምባሲው ታዋቂ ሙዚቀኞችን ማምጣቱ ሙያቸውን እንዲያዳብሩ እንደሚረዳቸው አመልክተዋል። የዚህን ዝርዝር የላከልን እስክንድር ፍሬው ነው ከአዲስ አበባ። ጃዝ በደሴው የወሎ ዩኒቨርሲቲ በአሜሪካውያኑ የጃዝ ወር የአዲስ አበባው የዩናይትድ ስቴትስ ኤምባሲ ያዘጋጀውና በወሎ ዩኒቨርሲቲ ደሴ ካምፓስ የተካሄደው ኮንሰርት ታዋቂ ሙዚቀኞች የተሳተፉበት ነው። እናም ለኮንሰርቱ የተሰጠው ትኩረት አሜሪካውያኑ ለዚህ የሙዚቃ ስልት የሚሰጡትን ቦታ ሳይጠቁም አይቀርም። በኤምባሲው የባህል ክፍል ኃላፊ የሆኑት ለርንድ ዲስ አስተያየትም ይህንኑ ያመለክታል ስ በቅድሚያ በዩናይትስቴትስ ተፈጥሮ ለዓለም የተበረከተ ብቸኛ የሙዚቃ ስልት ነው ጃዝ። እናም ጃዝ የአሜሪካ ባህል አካል በመሆን ከፍተኛ ቦታ የተሰጠው ነው። ወሩም በዓለም አቀፍ ደረጃ የጃዝ ወር ሆኖ ይከበራል። መሠረቱን በፓሪስ ያደረገው የተባበሩት መንግስታት የትምህርትና የሳይንስ እንዲሁም የባህል ድርጅት ዩኔስኮ በየአመቱ የሚያከብረው የጃዝ ወር አለው። So we as Americans uh, speak jazz as part of our culture and this year we have <inaudible> <designed> <inaudible> በደሴ ካምፓስ ዝግጅቱን ያቀረበው ቡድን ለረጅም ዓመታት በአሜሪካ የኖሩ የተማሩና የሁለቱን አገሮች ባህል የሚያውቁ ሙዚቀኞችም የተካተቱበት ነው። ታዋቂው የቤዝ ተጫዋች ሄኖክ ተመስገን ለረጅም ዓመታት በዩናይትድ ስቴትስ የኖረ በዚያ በሚገኘውና በታዋቂው በርክሌ የሙዚቃ ኮሌጅም የተማረ ነው። ሳክስፎን የሚጫወተው አቢ ኦስማንም እዚያው አሜሪካ ተወልዶ ያደገና በተመሳሳይ በበርክሌ የተማረ ወጣት ነው። የአገራቱን ባህል ይበልጥ ሊያስተሳስሩ የሚችሉት እንደዚህ ሁለቱንም የሚያውቁ ናቸው ይላሉ የኤምባሲው የባህል ክፍል ኃላፊ ለርንዲስ። በአሜሪካ ታሪክ ውስጥ ልዩ ከሆኑት ምዕራፎች አንዱ የስደተኞች ታሪክ ነው። እናም እንደምታውቀው ኢትዮጵያውያን በብዛት የገቡበት የስደት ታሪክ አለ። ያ ከሆነ በኋላ ባለፉት አርባ ዓመታት ውስጥ የሆነው ኢትዮጵያውያኑ የአሜሪካ ባህል አስፈላጊ አካል መሆናቸው ነው። ስለዚህ ለዚያ እውቀት እውቅና ከመስጠት አንጻር ኢትዮጵያውያን ለአሜሪካ ባህል ያላቸውን አስተዋጽኦ እያተኮርንበት ነው። እናም በአሜሪካ በርካታ ዓመታት የኖረና በተከበረው የሙዚቃ ትምህርት ቤት የተማረው ሄኖክ ተመስገንን የመሰሉ ምሳሌዎች ሲኖሩን ለተመልካቾቻችን የአሜሪካን ባህል በኢትዮጵያውያን ባህል መግለጽ የሚችሉ ትክክለኛ ድልድይ ይሆናል። ሙዚቀኞቹና ድምፃውያኑ በተለይ ከተጀመረ አዲስ በሆነው የዩኒቨርሲቲው የሙዚቃ ትምህርት ክፍል ተማሪዎች ላይ ያሳደሩት በጎ ተጽዕኖ የሚታይ ነበር። ከነዚህ የሙዚቃ ተማሪዎች አንዷ ጌራ ቅዱስ ጳውሎስ ይህንኑ ያብራራችው፣ ለእኔ በጣም ልዩ ስሜት ተፈጥሮብኛል። አንደኛ ሙዚቃ ሕይወት ውስጥ እንደመኖራችን መጠን በጣም የሚያነቃቃ ስራ ነው። ያየ ነው እና ሞር በጣም እንድንቀጥል ነው እና ለጃዝ ደግሞ ልዩ ሴንስ እንዲኖረን አድርጓል። ሞር ከክላሲካል በላይ ከአሁን በኋላ ኢንተረስት የምንማርበት ኮርስ ነው። ቃ ነው አንደኛ ለግቢያችን እንደ አይነት ነገር ጋር ኮንታክት መደራረጋችን በጣም ጥሩ ነው። ለሙዚቃነት መፍጠራቸ እና ለሙዚቃውም ትልቅ እድገት ይኖረዋል። እኛ ትልቅ መነቃቃትን ፈጥሮብናል እና በጣም ደስ የሚል አጋጣሚ ነው። ታዋቂው የቤስ ተጫዋች ሄኖክ ተመስገንም ይህ በጎ ተጽዕኖ የሚጠበቅ እንደሆነ ይናገራል። ለኛ ሁላችንም ስናብራ ነበር። ወደዚህም ስንመጣ ሁላችንም ተማሪዎች እያለን ብዙ ትልቅ ሙዚቃዎችን ትልቅ ባንዶችን አይተን እንዴት እንደምንገፋፋ እሱ ስልትዝ ስለሚለን ለሌሎች ተማሪዎች ደግሞ እኛ ምንችለው ነገር ስናበረክት ልክ እኛ የነበረ አይነት ስሜት እንደሚፈጥርባቸው ስለምናቅ ምን ያህል አስፈላጊ እንደሆነ ሁላችንም ትኩረት ሰተነው አውቀ ነው ነው የመጠ ይሄ ደግሞ ልክ ያሰብነው ነገር ደግሞ ሲሟላ ለእኛ በጣም ደስ ይላል ዋና ሀሳባችን ተማሪዎችን ለማበረታታትና ወደፊት የኢትዮጵያ ፊውቸሮች እነሱ ስለሆኑ ወጣቶቹ፣ እኛም ካለንበት ብዙ ሌቭል አልፈው ዓለምን ኢትዮጵያን ወክለው እንዲደርሱ እዛም ደረጃ እንዲደርሱ ለመገፋፋት ስለሆነ ለእኛ በጣም ደስ ሚለን ዋናው ስራችን ነው። ስራችን እንደተሳካ ነው ምንቆጥሬ። በዚህ የተለየ አቀራረቧ ተወዳጅነትን እያተረፈች የመጣችው ወጣት ድምፃዊት ቸሊና የሺ ወንድም ዝግጅታቸውን ካቀረቡት አንዷ ነበረች። የሙዚቃ ተማሪዎችን ጉጉት እንደምትረዳ ትናገራለች። ሌላ ጊዜ ሾስ ከምንሰራው ቀን የበለጠ ዛሬ ነርቨስ ሆኜ ነበረ። ምክንያቱም ሌላ ጊዜ መዝናኛ ነው፣ ሰውም ሊዝናና ይመጣል። እኔም እየተዝናናው ደስ እያለኝ የሚሰራው ስራ ነው። ዛሬ ግን የምር ህይወታቸው የሚለውጥ ነገርና ከልባቸው የሚነካቸው ነገር ስለሆነና ምን ያህል በቃ ተጨናነኩኝ እኔ ለራሱ። No, but I'm but I'm just near. Uh summertime. Uh, just standard And no. it's more cream up better. Okay. okay. Mm -hmm. Summertime child the living is easy. Fish are jumping now. ዝግጅቱ የአማርኛና የእንግሊዝኛ ዜማዎች የቀረቡበት ለሙዚቃና ለመላው ተማሪዎች እንደዚሁም ለዩኒቨርስቲው ማህበረሰብ የቀረበ ነው። የኤምባሲው የባህል ክፍል ኃላፊ እንዳሉትም ይህ ትስስር ለመፍጠር ትክክለኛ ድልድይ ነው። እንደ ባህል ክፍሉ ኃላፊነቴ የእኔ ስራ ባህልን እንደ ድልድይ መጠቀም ነው። ባለኝ ልምድ ደግሞ ሁሉም ሙዚቃ ይወዳል ማለት ይቻላል። ስለዚህ በርካታ ነገሮችን ለሚጋሩት ኢትዮጵያና ዩናይትድ ስቴትስ ትክክለኛው ድልድይ ነው። ሙዚቃ ደግሞ ከእነኝህ ነገሮች አንዱ ነው። የኢትዮ ጃዝ መፈጠር ሙዚቃ እንዴት ባህላችንን እንዳስተሳሰረም ጥሩ ማሳያ ነው። ስለዚህ ዛሬ ልናድርግ የመጣ ነውም ኢትዮጵያዊም አሜሪካዊም የሆነውን ያን የባህል ድልድይ ለማክበር ነው፣ ሁሉም በሚወደው ሙዚቃ ከዘንድሮው የጃዝ ወር የሙዚቃ ዝግጅቶች አንዱ በወሎ ደሴ መካሄዱ እንዳስደሰታቸው ተማሪዎቹና አዘጋጆቹ ተናግረዋል። እነርሱ እንዳሉት የአራቱ ቅኝቶች መገኛ የሆነው አካባቢ ለዚህ አይነቱ በዓል ትክክለኛ ምርጫ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። ግን ግሩም ቅንብር ነበረ። የአሜሪካ የጃዝ ሙዚቃ ወረን ምክንያት በማድረግ በደሴ ለወሎ ዩኒቨርሲቲ ተማሪዎች የቀረበ የጃዝ ሙዚቃ ድግስ ነበር። ግሩም ነው አይደለም አሉላና አዲሱ? ያቺ ሰመርታይም ያዘመችው በጣም ግሩም፣ ለራዲዮ መጽሄት አለው። እንዲያውም ለአድማጮች በዚሁ እናስተዋውቅ የባህል ፕሮግራማችን ላይ የቀረበው ዝግጅት ቅምሻ ነው ማለት ይቻላል። እስክንድር ከዛ ያዘጋጀንንም ሰፋ ያለ ዝግጅት በሚቀጥለው የራዲዮ መጽሔት ይቀርባል። እንዳልከው ልጅቷንም እናገኛለን። በጣም ጥሩ የሁድ ሳምንት ለዳግማ እናመሰግናለን። እስክንድርን እናመሰግናለን። የመጨረሻው ዝግጅት ይቅርታ ትቀጥል ስለ እስክንድር መልእክት ኖሮህ ነው? የለኝ። በሰላም እንኳን አደረሰ እንበለው ከወዲሁ። መጨረሻው ዝግጅት ላይ ደርሰናል። የዓለም የወባ ቀን አዘጋጅና አቅራቢ ሶሎሞን አባተ ዓለም ወባን በመጪዎቹ 15 ዓመታት ውስጥ እስከ ወዲያኛው አስወግዳለሁ እያለ ነው ሰሎሞን አባተ። ቅድም እንዳለችው ቆንጅት ተጨማሪም ይዟል። አርባ ዘጠኝ የአፍሪቃ ሀገሮች ርዕሳነ ብሔርና መራህያነ መንግሥት በቅርቡ አንድ ግዴታ ለራሳቸው ገብተው ቁርጠኝነታቸውን አረጋግጠዋል። በመጪዎቹ 15 ዓመታት ውስጥ ወባን ከምድረ አፍሪካ ሊያጠፉ ተማምለዋል። ይህን ቃላቸውን ያስጠብቅልናል ያሉትንና ትልሞቻቸውን ወደ ተግባር የሚመነዝር ከእንግሊዝኛ ስያሜው አልማ በሚል ምህፃር የሚጠራ የአፍሪካ መሪዎች ጸረ ወባ ጥምረትን ፈጥረዋል። አልማ የዓለም ጸረ ወባ ቀንን አስታኮ ባወጣው መግለጫው መሪዎቹ ያንን አቋማቸውን በድጋሚ ማረጋገጣቸውን ይናገራል። የጥምረቱ መስራች ሊቀመንበር የሆኑት የታንዛኒያ የቀድሞ ፕሬዚደንት ጃካያ ኪክዌቴ የሚከተለውን መልእክት ትናንት አስተላልፈዋል። ወባን ከአፍሪቃ አህጉር የማጥፋት ሐሳብ ከእንግዲህ የማይጨበት ህልም አይደለም። በእርግጥ ጠንካራና ትኩረት የሚሰጥ አመራር ያስፈልገናል። እኛ ግን አፍሪካን ከወባ እስከ ወዲያኛው ነፃ በማድረግ ታሪክ ሰሪ ትውልድ እንደምንሆን አምናለሁ። ወባን ይህ ጥምረት የሚጠራው ከአህጉራችን እጅግ አውዳሚ በሽታዎች አንዱ ብሎ ነው። ወባን ለማጥፋት የተቀመጡ ግቦችን ለመምታት የሚያጋጥሙ ፈተናዎችን ለመፈተሽ የሀገሮችን ብሔራዊ መርሃ ግብር በውጤታማ መንገድ ተግባራዊ ለማድረግ የሚያስችሉ ትምህርቶችና ልምዶችን አንጥሮ ለማውጣትና ለመለዋወጥ የሚያስችል መድረክ መፍጠር ከአልማ አስፈላጊነት ሐሳቦች መካከል የተጠቀሱ ናቸው። ከ2016 ዓ ም እስከ 2030 ዓ ም በአውሮፓ የዘመን አቆጣጠር ማለት ነው፣ ላሉት 15 ዓመታት ከዚህ ከያዝነው ዓመት አንስቶ ማለት ነው፣ በኢትዮጵያ የዘመን አቆጣጠር ደግሞ እስከ 2023 ዓ ም የተዘረጋ ዓለም አቀፍ የቴክኒክ ስትራቴጂ የዓለም የጤና ድርጅት ባለፈው ዓመት አውጥቷል። በዚያ ዕቅድ መሠረት ቢያንስ 21 ሀገሮች በመጪዎቹ አራት ዓመታት ውስጥ በዓለም ዙሪያ የወባን ትልልፍ በየሀገሮቻቸው ያቆማሉ ተብሎ ታስቧል። የዓለም የጤና ድርጅት ትናንት ባወጣው ሪፖርት መሠረት ከእነዚያ ሀያ አንድ ሀገሮች ስድስቱ የአፍሪካ ሀገሮች ናቸው። ሪፖርት ኮሞሮስ፣ ሳውት አፍሪካ እና ስዋዚላንድ የዓለም የጤና ድርጅት ባወጣው ሪፖርት መሠረት አፍሪካ ውስጥ ወባን ለማጥፋት የተቃረቡት ሀገሮች አልጄሪያ፣ ቦትስዋና፣ ኬፕ ቨርዴ፣ ኮሞሮስ፣ ደቡብ አፍሪካና ስዋዚላንድ ናቸው። ይህንን የዘንድሮውን የዓለም የጤና ድርጅት የወባ ሪፖርት ያዘጋጀውን ቡድን የመሩት ዶክተር ሪቻርድ ሲቡልስኪስ ከቪኦኤው ባልደረባዬ ዴቪድ አርኖልድ ጋር ትናንት ባደረጉት ቃለ ምልልስ የተናገሩትን የሰማችሁት። ረዥሙ ግብ ደግሞ በ15ቱ ዓመታት ማብቂያ ላይ ወባን ከ35 አገሮች ውስጥ ማጥፋት ነው ስድስቱ የአፍሪካና አስራ አምስቱ የሌሎች አህጉሮች ሀገሮች በመጪዎቹ አራት ዓመታት ውስጥ በድንበሮቻቸው ዙሪያና በግዛቶቻቸው ላይም የወባን መተላለፍ ያስቆማሉ ወይም ያስወግዳሉ ከወባም ነፃ ይሆናሉ ብለው እንደሚጠብቁ ሲቪልስኪስ አመልክተዋል የወባ መተላለፍ መድኃኒት የተነከረ አጎበር አጠቃቀም በመስፋቱ በቤቶች ውስጥ የሚካሄድ የመድኃኒት ርጭት በመጠናከሩ ፈጣን የምርመራ አገልግሎት በመብዛቱና እስከታች በመውረዱ ምክንያት በእጅጉ መቀነሱን የዓለም የጤና ድርጅት ድርጅት ገልጿል። ዛሬ በመላው ዓለም 214 ሚሊዮን ሰው በወባ የተያዘ ሲሆን በየዓመቱ 438,000 ሰው በወባ ምክንያት ይሞታል። በዓለም ዙሪያ ከሚደርሰው ከዚህ የወባ ሞት መጠን ታዲያ ዘጠና ከመቶውን የሚሸከመው ኢትዮጵያ የምትገኝበት ከሰሃራ በስተደቡብ ያለው የአፍሪካ ክፍል መሆኑን ዶክተር ሲቡልስኪስ አመልክተዋል። እዚያ አሁንም ከባድ ችግር አለ። ከአፍሪካ በስተደቡብ ባለው ክፍል በየሁለት ደቂቃው አንድ ሕፃን ይሞታል። ይህ የሞት መጠን ታዲያ ሰው የመከላከያ አቅርቦት ከደረሰለት፣ በቂ የምርመራና የመከላከያ አገልግሎት ካገኘም ሙሉ በሙሉ ሊወገድ የሚችል ነው። ለመሆኑ በአንድ ወቅት በዓለም በወባ እጅግ ከተጠቁ ሀገሮች አንዷ ሆና ስትጠቀስ የነበረችው ኢትዮጵያ ዛሬ በምን ሁኔታ ላይ ትገኛለች? ወደ ኢትዮጵያ ደውዬ በጤና ጥበቃ ሚኒስቴር የሕዝብ ግንኙነትና ኮሚኒኬሽንስ ዳይሬክቶሬት የኤሌክትሮኒክስ ኬዝ ቲም አስተባባሪ የሆኑትን ወይዘሮ ማሚቱ ከፍ ያለውን አነጋግሬአለሁ። በቅድሚያ ስለ ዘንድሮው የዓለም ጸረ ወባ ቀን እንዲነግሩኝ ጠየኳቸው። ኢትዮጵያ ውስጥ የወባ ስርጭቱ ቀንሷል። በወባ በሽታ ተይዞ የሚሞቱ ሰዎች ቁጥርም ቀንሷል። በወባ ምክንያት ደግሞ ሆስፒታል የሚገኙ ሰዎችም ቀንሷል። ይህ ማለት ደግሞ ከኢኮኖሚ አንጻርም በወባ በሽታ ታሞ ለሕክምና የሚያወጡትንም ወጪ ከመቀነስ አንጻር ጥሩ ደረጃ ላይ ነው ያለው ተብሎ ነው የተገመገመው። ከወይዘሮ ማሚቱ ከፍ ያለው ጋር በሌሎች ዘርዘር ያሉ ወባነክ ጉዳዮች ላይ ተነጋግረናል። በሌላ ዝግጅት በስፋት ይዣቸው መለሳለሁ። ለዛሬ ግን በመጪዎቹ አራት ዓመታት ውስጥ ወባን እስከ ወዲያኛው ያስወግዳሉ ከተባሉት ሀገሮች ዝርዝር መካከል ኢትዮጵያ አልተጠቀሰችም። የተባሉትን ስኬቶች ማስመዝገቧን የምትናገረው ኢትዮጵያ መቼ ይሆን ወባን እስከ ወዲያኛው የምታስወግደው? ወይዘሮ ማሚቱ በሁለት ሰላሳ ትደርሳለች ተብሎ ነው የሚታሰበው። ኢትዮጵያም እየሰራች ያለችው በዚሁ አንጻር ነው። በሁለተኛው የትራንስፎርሜሽን እቅድ ትግበራ ጋርም ተያይዞ የተለያዩ ስራዎችም ከዚህ ጋር ተያይዞ እየተሰሩ ነው ያሉት። በሚቀጥሉትም በፓይለት ወባማ የሆኑ አካባቢዎች ላይ ወደ ሁለት መቶ የሚጠጉ ለወባ ተጋላጭ ናቸው የሚባሉ ወረዳዎች ተመርጠው እነሱ ላይ በፓይለት ሊሰራባቸው እቅድ ተይዘዋል እና ጥሩ ጥሩ ስራዎች ሊሰሩ ታቅደዋል እና ለማጥፋት እንግዲህ ሁሉም ዝግጅ ነት እንዳለው ነው ሲያሳይ የነበረው። በዚህ በዓል ላይም የተለያዩ በአጋር ድርጅቶች ወባን ጨርሶ ከሀገራችን ማስወገድ አለብን ለማስወገድ ደግሞ የሚያስፈልጉትና ያሉት ተግዳሮቶች ምን ምንድን ናቸው እነዚህንስ እንዴት ነው መቅረፍ ያለብን ከማንጋስ ምን ብንሰራ ነው ጥሩ የሚሆነው የሚለውን አራት ቀን የቆየ ፓናል ውይይትም ነበረ ጋዜጣዊ መግለጫ ነበረ እና የተጀመሩ ነገሮች ተጠናክሮ መቀጠል እንዳለባቸው ተነጋግረውበታል። ሁላችንም የምንጠብቀው ይሆናል ውጤቱ። ወባ በተስፋፋባቸው ሀገሮች ምጣኔ ሀብት ላይ የሚያደርሰው ጉዳት ከአጠቃላይ የሀገር ውስጥ ምርቱ 1.3 ከመቶ የሚሆነውን የሚያክል ሲሆን ባለፉት 15 ዓመታት ውስጥ ወባን ለመቆጣጠርና ለማከም በየዓመቱ በአማካይ 300 ሚሊዮን ዶላር ሲወጣ ቆይቷል። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የደቡብ ሱዳን አማጽያን መሪ ሪያክ ማቻር ባለፈው ማክሰኞ በምክትል ፕሬዝዳንትነት ቃለ መሐላ ለመፈጸም በሀገሪቱ መዲና ጁባ ገብተዋል። ደቡብ ሱዳን ውስጥ ሲካሄድ በቆየው የእርስ በርስ ጦርነት ምክንያት በ በአስር ሺዎች የሚቆጠሩ ሰዎች አልቀዋል። ከሁለት ሚሊዮን በላይ የሚሆኑት ደግሞ ከመኖሪያቸው ተፈናቅለዋል። በመመለሴ ደስ ብሎኛል ብለዋል ማቻር ለጋዜጠኞች በሰጡት መግለጫ። ጦርነቱ አስከፊ ነበር። ብዙ ሰዎች አልቀውብናል። አሁን ካደረበት የአእምሮ ቁስል እንዲያገግም ህዝባችንን ማቀራረብ፣ አንድ ማድረግና ማስታረቅ ይኖርብናል ሲሉም ማቻር አስገንዝበዋል። የደቡብ ሱዳን ፕሬዚደንት ሳልቫኪር በበኩላቸው ከቃለ መሐላው ስነ ስርዓት በኋላ ባደረጉት ንግግር ያለው አማራጭ ሰላም ብቻ ነው። ህዝባችንን ከተጫነበት ግጭት ጋር በተያያዘ ከደረሰበት የማይገባው ስቃይ ልናድን የምንችለው ሰላም በማምጣት ብቻ ነው። ደቡብ ሱዳን ወደ ሰላም መረጋጋትና ብልጽግና ልትመለስ የምትችለው ሰላም በማምጣት ብቻ ነው ብዬ አምናለሁ ብለዋል። ግጭቱ ከሁለት ዓመታት በፊት ታህሳስ ወር ላይ የተጀመረው በፕሬዝዳንቱና ምክትላቸው ከነበሩት ሪያንክ ማቻር መካከል የስልጣን ሽሚያ ከተከሰተ በኋላ ነው። ባለፈው ዓመት ታህሳስ ወር ላይ የተፈረመው የሰላም ስምምነት የሰላሳ ወራት የሽግግር ወቅት እንዲኖር ጥሪ ያደርጋል። በሽግግሩ ወቅት የመንግስት፣ የተቃዋሚዎች፣ የቀድሞ እስረኞችና ሌሎች የፖለቲካ ፓርቲዎች ተወካዮችን ያቀፈ የብሔራዊ አንድነት የሽግግር መንግስት ሀገሪቱን ይመራል። ከሁለት ዓመታት በኋላ ምርጫ ይደረጋል። ይህ እቅድ ለደቡብ ሱዳን ትልቅ እርምጃ ነው ብለዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሳማንታ ፓወር ለብዙ ወራት ያህል ሲዘገይና ሲጓተት ከቆየ በኋላ አሁን ሁለቱም ወገኖች የግልግል መፍትሄ ላይ ለመድረስ በቅተዋል ደቡብ ሱዳን ከረጅም ጊዜ በኋላ ያገኘችው መልካም ተስፋ ነው ሲሉም ሰማንታ ፓወር ደስታቸውን ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ማርክ ቶነር ደግሞ የደቡብ ሱዳን መሪዎች አሁን የቁጥጥርና የግምገማ ኮሚሽን ጥምረት ባስቀመጠው የጊዜ ገደብ መሰረት በሰላሙ ስምምነት ዋና ነጥብ ላይ መሻሻል ለማሳየት የብሔራዊ አንድነት የሽግግር መንግስት መመስረት አለባቸው ብለዋል። የደቡብ ሱዳን መሪዎች ለሀገራቸውና ለህዝባቸው ጥቅም ሲሉ እነዚህን እርምጃዎች እንዲወስዱ ዩናይትድ ስቴትስ ግፊት ማድረጉን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። አድማጮች ፕሮግራማችንን እያጠናቀቅ ነው። ለዛሬ አዘጋጀ ነው በዚህ ተጠናቋል። ምናልባት ከመሰናበታችን በፊት ወይም እንድንሰናበትበት የተዘጋጀ አንድ በገና አለ። ቆንጆ ንጉሴ ንጉሱ አዘጋጅቶልናል። እንግዲህ የበዓል መልእክቶቻችሁን መላክ አትዘንጉ። ለወዳጅ ዘመድ ለቤተሰብ እናደርሳለን። በስልክ ቁጥሩም በኢሜይሉም ተጠቀሙበት። ከወዲሁ መልካም በዓል እንላለን። የትግርኛ ፕሮግራም ይቀጥላል። መልካም በዓል ለሁላችሁም። አሁን ይሄ በረገና እንዳለቀ የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ። የመንፈስ ቅዱስ የሦስቱ ሦስቱ ናቸው። በአካል በገጽ በስም አንድ ናቸው። በትእዛዝ በግብር ፍጹም ስላሶችም እምቅድመ ዓለም ሲኖሩን ዓለም መፍጠር ሁድ በሰርክ ጀመሩን ያን

አርፍጧት አዳምኔኝ አላባት ንግበር ብለው በእነሷም አምሳል ሰሩት። በሰልስት ሔዋንም ፈጥረው ሰጡት ትርዳ ብለው ብቻውን ሆኖ ቢያዩት የስላሴዎች የፍጥረታቸው ፍፃሜን በሰባት ቀን ከብቻ ሆነች ቅዳሜን